የአድማጮች ማህደር። ጤና ይስጥልኝ አድማጮቻችን እና የዝግታችን ተሳታፊዎች እንደምንሰነበታችሁ። ይህ የ2017 ዓ.ም የመጀመሪያው የአድማጮች ማህደር ዝግጅታችን ነው። ለዛሬ አዲሱን ዓመት ምክንያት በማድረግ መልእክት በላኩልን አድማጮቻችን አስተያየትና መልካም ምኞት መግለጫ እንጀምራለን። በያላችሁበት ቆይታችሁ ከኛ ጋር ይሁን። ማራፖንቸክ ማራፖንቸክ ሰላም ለሁላችሁ፣ ውድ የዲደብሊው አማርኛ ፕሮግራም አዘጋጆች እንኳን ለ2017 ዓም አደረሳችሁ። ከዚህ በታች ያለውን የሎሬት ጸጋዬ ግብረ መድንን ግጥም አየር ላይ አውሉልኝ። ስሜ አይጠቀስ ያሉን አድማጫችን ግጥሙን አያይዘው ልከውልናል። በራ የመስቀል ደመራም በሎሬት ጸጋዬ ገብረመድን በራ የመስቀል ደመራ ያደይ ችቦ እየፋመ እየጋመ እዮ ሃ እያስገመገመ እየተመመ የመስቀል ደመራ በራ በራ የአዲስ ዘመን ችቦ በመስከረም ሰብል አብቦ ከዋክብቱን ፈነጠቀ፣ ርችቱን አንጸባረቀ፣ ተኳለ አዲስ ደመቀ መልኩን በቀለም አዝህርት በጥበብ አጥለቀለቀ። ሸለቆው ተንቆጠቆጠ፣ ተራራው አሸበረቀ። እዮሃ እዮሃ በባይ ምድር ሕይወት አፈለቀ። ነጋ የአዲስ ዘመን ችቦ ፈካ ጸደይ አርብቦ፣ ሌሊቱ እንደጎ ቀደደ ጨለማው እንደ ቀን ጠራ፣ እንደ ውቅያኖስ እጽዋት እንደ ጠፈር ኮከብ ደራ። ምድር ስጋጃ ለበሰ፣ የጌጥ አልባሳት ተቀባም። ሰማይ በልልታ አስተጋባ፣ እዩሃ መስከረም ጠባም። ነጋ የአዲስ ዘመን ችቦ፣ ምድር ሕይወት አፈለቀች። የምሥራች አዝርቷን አዲስ ቡቃያ ወሰደች፣ የአደይ አበባን ለገሰች። ለአዲስ ዘመን አዲስ ብርሃን አዲስ መስከረም ገበየች። ነጋ የአዲስ ዘመን ችቦ ፈካ ጸደይ አርብቦ በራ የመስቀል ደመራ። ግጥሙን ያነበበልን ዳግም ተረፈ ነው። ይሄው እንግዲህ አድማጫችን የጠየቁንን የሎሬት ጸጋዬ ገብረ መድንን ግጥም አየር ላይ አውለናል። ሌላ ጊዜ ደግሞ እርሶም የራስውን ጽሑፍ ጽፈው እንደሚልኩልን ተስፋ እናደርጋለን። አሁን ደግሞ በድምፅ የደረሰንን መልእክት እናስደምጣችሁ። ሰላም፣ እንደምን አላችሁ የሄዶች ድምፅ አስተላላፊዎች በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልሁ ይችን መልእክት እንድታስተላልፉልኝ ይጠይቃለሁ። ለመላው ኢትዮጵያ ሕዝብ እንኳን ለአዲሱ ዓመት ለ2017 በሰላም በጤና አደረሳችሁ። የሰላም የፍቅር፣ የጤና ይሆን እንዲሆንልን እመኛለሁ። ተሳታፊያችሁ ነበርኩ። ትንሻው በበሽታ ምክንያት አቋርጬ ኖሬ ያለሁ ግን መቼም ቢሆንም እንግዲህ በድምጽ ልላክ ብዬ ሞክሬ ያለሁኝ ሙከራ ከተሳካ ማለት ነው። በጣም ነው የሚወዳችሁ የሄደችው በል ባልደረቦች ተቀብላችሁ የምታስተላልፉት በሁሉም ነገራችሁ ደስ ነው የሚለኝ እና ለምን ለኢትዮጵያ ህዝብ እንኳን አደረሳችሁ በሉልኝ። ለቤተሰቦችም ሰሜን ወሎ ለሚገኙት እንኳን አደረሳችሁ በሉልኝ። ሀረር ለሚገኘው አድማጫችሁ ለመቶ አለቃው ቤት አሪኩና ደሴ ለሚገኘው ጥቁር አሜንም እንኳን አደረሳችሁ በሉልኝ። አበራ ወዱ ነኝ ከአዲስ አበባ አሁን ትንሽ ያው በ በሽታ ምክንያት ወደ አዲስ አበባ ህጅ ያለሁ ከሱዳን አንዳንድ ጊዜ አልፎ አልፎ ተሳታፊያችሁ ነበርኩኝ። አሁን ትንሽ አቁም ያለሁኝ ከይቅርታ ጋር ያው በበሽታ ምክንያት ነው። ከሱዳን ደንበኛችን የነበሩት አበራ ወዱ ለመልክቶ እናመሰግናለን። በ2017 ዓ ም እንዲሻሉ እና ጤናው እንዲስተካከል ምኞታችን ነው። ለእርሶም መልካም አዲስ ዓመት እንላለን። አይቸው ብርሃን ከሱዳን የላኩት አስተያየት ደግሞ እንዲላል ሰላም ናችሁ። የብዙሀን ድምፅ ማሰራጫ የሆናችሁ ዶቼ ቬለዎች በድጋሚ እንኳን አደረሳችሁ አደረሰን። ለዛሬ ማስተላለፈው መልእክት ያው እንደተለመደው የስደተኞችን ችግር ይመለከታል። ችግሩም እንሆ ስደተኞች ከየትም ቦታ መንቀሳቀስ አይችሉም። ቢንቀሳቀሱም እንኳን ይደበደባሉ፣ ይዘረፋሉ፣ እንዲሁም ይሰቃያሉ እና ተሰሚነት የለንም ካሉ በኋላ አይቸው ብርሃን የድሮ ሰዎች በዓሉ ገና ሳይደርስ ወር ሲቀረው የሚያስፈልጉትን ነገሮች ያዘጋጁ ነበር። አሁን ግን እኛ ዛሬ ነው ወይስ ነገ ነው በዓሉ በርበሬ ሳልገዛ የምንልበት ሰዓት ላይ ደርሰናል። እኛ በዓሉ ማክበር ተስኖን ተቸግረናል። ሰው ገበያ ካልሄደ በምን የዕለት ጉርሱን ያሟላል? በዚህም ምክንያት እኛ አንድን ዶሮ ለሁለት ተካፍለን ለመብላት ተገደናል። ድሮ አባቶች አንድን በግ ለሁለት ተካፍለው ሲበሉት እንደነበረው፣ አሁን ደግሞ አንድ ዶሮ ለሁለት ተካፍለን ለመብላት ተገደናል። ከዚህ ባለፈ ደግሞ የምንቀበለው ማሽላ ሰባት ኪሎ ብቻ በመሆኑ ለከፋ ችግር ተጋልጠናል ብለዋል። እሳቸውም የማና ልሞች ዲቦን ሙዚቃ ጋብዞልኝ ነው ያሉት። ካላጡ ካልተቸገሩ መኖር ማን ይጠላል በሀገሩ? የሚለው ሙዚቃ ብሏል። ይኸው ሙዚቃውን ተጋብዙላቸው። ቀጣዩ መልእክት ደግሞ የደረሰን ከደሴው ደንበኛችን ጥቁር አሜን ነው። ሰላም ሰላም፣ ጤና ይስጥልኝ ውድ አዘጋጆች። በመቀጠል የእንኳን አደረሳችሁ መልእክቴን የምጀምረው በእናንተ ጣቢያ ቋሚ ተከታታዮች ከሆኑት መካከል ለሁሉም ለማቅረብ ጊዜ ስለሚገድበኝ፣ የተወሰኑትን ብቻ ስም ልጥቀስ ብለዋል። አንደኛ ለሄለን ዘማሪያ፣ ለጤና ደስታ፣ ለሊዲያ ሀበሻ፣ ለፋጡማ ካሳው፣ ለጀሚላ ያሲን፣ ለሸምስ መሐመድ፣ ለአቶ አለማየሁ መላከ ለመቶ አለቃው ቤና ለፋሲል ሲራክ እንዲሁም ስማቸውን ላልጠቀስኳቸው ቋሚ ተሳታፊዎችና ምንጊዜም የአድማጭ ዓይንና ጆሮ ሆናችሁ ለዘለቃችሁት ውድ ዶች ብለ ጋዜጠኞች በሙሉ እንኳን ለአዲሱ ዓመት በሰላም አደረሰን አደረሳችሁ ያልኩኝ በአዲሱ ዓመት በተለይ በዚህ በእናንተ ጣቢያ የምንጽፍ ሁሉ እንደስከ ዛሬው ወቀሳ፣ መዘላለፍን፣ መሰዳደብን ትተን ገንቢ ሀሳብ ብቻ ላይ ትኩረት አድርገን መልእክቶቻችን ሁሉ ስለሰላም ብቻ የሚሰብኩ ሆነው ይዘልቁ ዘንድ መልካም ምኞቴን ለማስተላለፍ እወዳለሁ። ለሁላችሁም እንኳን አደረሰን ብያለሁ ብለዋል የደሴው ደንበኛችን ጥቁር አሚን። እርሶንም እንኳን አብረው አደረሱ። ቀጣዩ አስተያየት ደግሞ የመቶ አለቃ ውቤ ታሪኩ ነው። እሳቸውም ታሪክ ራሱን ደገመ ሲሉ ነው የጀመሩት። አገራችንን የጦርነት ወላፈን ባህሪውን እየቀያየረ ያነድ ያረግባት ይዟል። የኔ ትውልድ በአንድም ይሁን በሌላ መልኩ የጦርነት ሽለላና ፉከራ ጆሮውን ሲያደነቁረው አድጎ እንሆ ዛሬም በስተርጅና የጦርነት ዜማ ይንቆረቆርለታል። አለመታደል ይሏቸዋል ይህ ነው። በጦርነት ተወልዶ በጦርነት አድጎ አንድም ቀን ሳይደላው ይህችን ዓለም በጦርነት የተሰናበታትን ኢትዮጵያዊ ቤት ይቁጠረው። መላው ኢትዮጵያዊ ከቤተሰቡ አንድም ወይም ሁለት ልጆቹን በምስራቅ ኦጋዴን የሰሜን ሳህል አውራጃ ያልገበራ ለ ብሎ ለማለት ሲበዛ ያጠራጥረኛል። በጦርነቱ ዳፋ የተከሰተው ማህበራዊ መስቀልቅል እንዲህ በዋዛ በቀላሉ የሚገመት አይደለም። በ1953 ዓ.ም በኤርትራ ሰንሰለታማ ተራሮች ሀ ብሎ የተጀመረው ጦርነት በሚሊዮን የሚቆጠሩትን ወጣቶች ህይወት በልቶ በመቶ ሺዎች የሚቆጠሩትን ለአካል ጉዳት ዳርጓል። ደም የጠማው የኦጋዴንና የሰሜን ኢትዮጵያ መሬት ዛሬም እንደ ትናንቱ የብዙዎችን ህይወት እንደ ቅጠል ሊያረግፍ የብዙዎችን አካል ሊያጎድል ከአዲስ አበባ ሞቃዲሾ ከአዲስ አበባ አስመራ ከብራሰልስ አዲስ አበባ የቃላት እንካ ሰላምታው ተጧጥፎ ቀጥሏል። ውጥረት ጦር ሰበቃውም የዛኔው ያህል ጦፏል ሲሉ መቶ አለቃ ውቤ ይቀጥላሉ። ትዝ ይለኛል በ1969 ጫካ ዶር ገደሉ ሜዳ ሸንተረሩ፣ በሽለላ ፉከራ ጠረኑ የጦር አውድ ይሸት ይቀረና ነበረ ወቅቱ እንዲህ እንደዛሬው አገራችን በተለያዩ ችግሮች ተወጥራ እንደ ሀገር መቀጠል ያለመቀጠል ፈተና ውስጥ የወደቀችበት ወቅት ነበር። በምስራቅ የሶማሊያ ተስፋፊዎች እስከ ጅጅጋና ሀረር፣ ድሬዳዋ ድረስ ዘልቀው የገቡበት፣ በሰሜን አገር ለማስገንጠል የውክልና ጦርነት እንደ እሳተ ገሞራ የሚንተከተክበት፣ በመላ አገር የያኔው ትውልድ አላማውን በኃይል ለማስፈጸም እልቂት የደገሰበት ዘመን ነበር። የዚያ ዘመን ውርስ ዛሬም ድረስ መቋጫ አቶ በቃላት እየተጎሻሸመ ናሞክረኝ፣ ልሞክርህ ይባላል። ከምስራቅ በለምበል፣ በሰሜን የናቅፋ ተራራ እጅ ለእጅ ተያይዞ እየተመመ ከጥላት ጋር ጉሮሮ ለጉሮሮ ተናንቆ የወደቀው የያኔው የኢትዮጵያ ልጅ ዛሬ በሰፈርተኝነት ተቧድኖ ሲገዳደል ማየት ሲበዛ አንገት ያስደፋል። እረ ለመሆኑ ኢትዮጵያዊ ምነካው ያሰኛል። ረንዳው ለመሆኑ መቼ ይሆን ከጦርነት ፋታ አግኝተን ከጦርነት ነፃ ሰዎች ሆነን የምናልፈው? በተረፈ ለዲ ደብልዩ ሬዲዮ ጣቢያ ሰራተኞችና ለመላው አድማጮች እንኳን ለ2017 ዓ.ም በሰላም አደረሳችሁ እያልኩኝ መልካም ምኞቴን እገልጻለሁ። የሙዚቃ ምርጫዬ የእውቁ ሙዚቀኛ ሙሉ ቀን መለስን ሰፈሯን ጠይቄ እሄዳለሁ፣ ፈልጌ አስፈልጌ አያታለሁ እያለ ያዜመውን የ2017 የመጀመሪያው ቅዳሜ ምሽት ምርጫዬ ነው። ለአድማጭ ጋብዙልኝ። ሰኞ ብሏል መቶ አለቃው ቤታሪኩ ከሐረር። ይህንን ሙዚቃ በድምፅ ማህደራችን አላገኘ ነውም፣ ግን የድምፃዊው ሙሉቀን መለስን ሌላ ሙዚቃ አግኝተናል። እሱን እንጋብዝሉ የውበቷ ግርማ ከሩቅ የሚስ እንዳሌ ተረከዟ ሽንጧ የረፈቀው አይኗን እንደጦረኛ የሚያስበረግገው እንደረቷን እንደ ጋሻ እንደርሶ ሰፋ ያለ ጡቷን እንደራስ ነግብር አትምኩኝ የሚለው አንገቷ እንደ ሰጎን ተመዞ የወጣው ቀጣዮቹ አስተያየቶች ደግሞ የደረሱን በድምፅ ነው። እዶች ደብሌ እንዴት ናችሁ? ሰላም ነው። እኔ ጥጋቡ ቱቹባይስ ይባላለው ከደቡብ ኢትዮጵያ ከአሪ ዞን ከጂንካ ከተማ ሰሞኑ በሶማሌና በኢትዮጵያ መሀል እየተደረገ ያለው ነገር አገር የልነ ጉዳይ ነው። አገር ነገር ለትውልዳችን የምናስረክብ ነው። የግብፅ ጦር መጣ ሶማሌ እንደዚህ ስለ ዛተ ማንም የሚፈራ የለም። ምክንያቱም እኔ አውቃለሁ ሶማሌ ውስጥ ኖራለሁ ለሶማሌ ነፃነት ብዬ ለዲሞክራሲያችሁ ብለን እዛ ጓደኞቼን ቀብራለሁ። ባይዶዋ ዳንሱር፣ እነዚህ ክስማየው እነዚህ የሚባሉ ቦታዎች ሁሉ እነ አብደል ለሚባሉ ቦታዎች ሁሉ በእግር ተንቀሳቀሽ ከመቶ ሃያ እስከ ሁለት መቶ ኪሎ ሜትሮችን በእግር ተንቀሳቅሻ አለ ሁለት ዓመት ቆይቻ። ይሄን ያህል ሁለት አባይ ጉዳይ የኢትዮጵያ ጉዳይ ህልናችን ጉዳይ ነው። አገር ማለት እንግዲህ ማንነት ማለት ነው። አገሬን አሳለፈ መሸጥ ማለት እንግዲህ ህልናን ሸጥ ማለት ነው። አንተ መራሴ ድሮ አባቶቻችን የወረሰን ጀግንነት አለ። ወነ አለ ወነ ካለ ምንም የሚያቀተን ነገር የለም። ስለዚህ ይሄ ነገር ላይ የኢትዮጵያ ህዝብ ከመንግስት ጎን እንዲቆም ይላሉ። ይሄ መንግስትን ወይም ፓርቲውን ወይ ማንም ደግፍ አይደለም እኔ ለሀገር ኢትዮጵያ ሀገራችን ብቻ ነው። በማንም መደፈር የለበትም። ጥጋቡ ይባላለሁ፣ ከጂንካ ከተማ ቤተሰ በራ። እንዴት ናችሁ? እንዴት ናችሁ? መሐመድ ያሰን ሀብሩ ነው። እንደምናችሁ ደህና ናችሁ? ደህና ነኝ። እናንተ ሰላም ናችሁ ወይ? እንኳን መስባሉ ያደረሳችሁ ያደረሰን። እኔ ይሄን መስባል መቁጠር ሳያስኩኝ ወደ ስልሳ አመት ይሆነኛል። አልሀምዱሊላህ ሰማንያ አመት እየተጠጋኝ ነው። ይኸው ይመስገነው መቼም በእናንተ አለምን ታወቂያለሁ። ሰላም ሰላም ሁኑ። እንኳን ያደረሳችሁ ያደረሰን። አላስረዝምባችሁም። ሰላም ሁኑ። ሰላምን የአንድ ሰውን ምስል አያይዘው የላኩልን ቀጣዩ አስተያየት ሰጪ ደግሞ ከሰላምታ በማስከተል ዲ ደብሊውዎች፣ ሀገር ማለት የሰው ልጅ ካሰበበት ወጥቶ መግባት ሲችል ብቻ ነው። በዓልን ከቤተሰቦች ጋር ለማክበር ከደብረ ብርሃን መኮይ በጉዞ ላይ ሳለ ሰንበቴ ከተማ ላይ በታጠቁ ኃይሎች እገታ ደርሶባቸው ለማምለጥ ሲሞክር የተገደለ የወንድማችን ፎቶ ነው ይላሉ። ነፍስ ዛሬም እንደ ቀላል ተቆጥሯል ይላል። ስማቸውን ያልገለጹት አስተያየት ሰጪ የላኩት መልእክት። አብዱላዚዝ አሊ ሀሰን ደግሞ ለአስተያየታቸው መነሻ የሆናቸው የ12ተኛ ክፍል ብሔራዊ መልቀቂያ ፈተና ነው። እሳቸውም ውድቀቱ በትምህርት ዘርፍ ብቻ አይደለም፣ በሁሉም ዘርፍ ነው። አስከፊ የኑሮ ውድነት እያለ ተማሪ መማር ይችላል ብሎ ማሰብ ከባድ ነው። ሰላምና ጸጥታ ሕግና ስርዓት በሌለበት እንዲሁም ጦርነት ባለበት እንዴትስ መማርና መመራመር ይቻላል ብሏል። አድማጮች፣ በመጨረሻም የደረሰን አንድ የአፋልጉኝ መልእክት አለ። ሰላም ውድ ወገኖች፣ ወንድማችንን አፋልጉኝ ይላሉ። ፈላጊው አንድ በጀርመን የሚኖር አብደል ሰላም ራህመት የሚባል ታላቅ ወንድም ነበርኝ። ከዓመት በፊት ወደ ስዊዘርላንድ ገብቻለሁ ብሎ ነበር። ከዛ በኋላ አልደወለም። ቤተሰብ ተጨንቋል። እናቴ በጭንቀት ልትሞትብኝ ነው። ባካችሁ ተባብሩኝ። ለመጨረሻ ጊዜ የደወለበት ስልክ ቁጥር ብለው የጀርመን ስልክ ቁጥር አያይዘው ፈላጊው ልከው ነበረ። እኛም እዚህ ስልክ ቁጥር ላይ ደውለን ነበር፣ ግን አልተነሳልንም። ለማንኛውም አብዱል ሰላምን ወንድማችንን እያየ ወይም ያለበትን የሚያውቅ በነዚህ ስልክ ቁጥሮች ቢያሳውቁን ወረታውን ከፍላለን ብለዋል ፈላጊው። ስልክ ቁጥሮቹ የኢትዮጵያ ናቸው 0922243 ወይም 0924 89898 ወይም 0913 8559 ናቸው። እንግዲህ ፈላጊዎችን መልካም እድል እየተመኘን እኛም በዚሁ የዛሬውን የአድማጮች ማደር ዝግጅት እናጠናቅቃለን። ጻፉልን ወይም ደውሉልን። ሳምንት እንገናኝ። ልደት አበበ ነኝ። ጤና ይስጥልኝ።